አንድ ሚሊዮን ተጓዦች ትውልደ ኢትዮጵያውያን ለመጪው የገና በዓል የአውሮፓውያኑ አዲስ ዓመት ወደ ኢትዮጵያ እንዲጓዙ የኢትዮጵያ መንግስት ጥሪ አድርጓል። በተለያዩ የዓለም ክፍሎች የሚገኙ ትውልደ ኢትዮጵያና ኢትዮጵያውያንም ጥሪውን ተቀብለው ወደዚያው ለመጓዝ ዝግጅት ላይ መሆናቸውን አስተባባሪዎቹ ይናገራሉ። የኢትዮጵያ ዲያስፖራ የተግባር ምክር ቤት አጋር ሆኖ የማስተባበር ኃላፊነቱን መውሰዱን ዋሽንግተን ከተማ ነዋሪ የሆኑት የምክር ቤቱ ቦርድ ሰብሳቢ ካፒቴን አብይ ገብረ ህይወት ለአሜሪካ ድምፅ ተናግረዋል። በእንግሊዝ ለንደን ከተማ አስተባባሪዎች ከሆኑት አንዱ አቶ አለባቸው ደሳለኝም ጉዞው የኢትዮጵያን መጣኔ ሀብት በመደገፍ ትልቅ አስተዋጽኦ እንዲኖረው ልዩ ጥረት እየተደረገ መሆኑን ተናግረዋል። ደረጀ ደስታ ዝርዝር አለው። የኢትዮጵያ ዳያስፖራ የተግባር ምክር ቤት ባለፈው አመት ወደ አምስት መቶ የሚደርሱ የዳያስፖራ አባላትን ለአዲስ አመትና አባይንም እንዲጎበኙ ወደ ኢትዮጵያ ይዞ የተጓዘ መሆኑ የቦርድ ሰብሳቢ ካፕቴን አብይ ገብረ ህይወት ተናግረዋል። በዚህ የተነሳ የአሁኑ የአንድ ሚሊዮን ተጓዦች ጥሪ ምክንያት በማድረግ ከጠቅላይ ሚኒስትሩ ጽህፈት ቤት ድጋሚ ጥሪ የመጣላቸው በመሆኑ ፕሮጀክቱን በማስተባበር ለመሳተፍ መዘጋጀታቸውን ገልጸዋል። የምክር ቤቱ አባላት በመላው ዓለም የተሰራጩ መሆኑን የገለጹት ካፕቴን አብይ ወደ 56 አገሮች ውስጥ የተለያዩ አባላት ያሉት መሆኑን ተናግረዋል። ድርጅቱ ኢትዮጵያን የሚረዳባቸው መንገዶች በርካታ መሆኑን በማስረዳት ያለምንም ክፍያ በበጎ ፈቃድ በሚሰሩ አባላት የሚመራ መሆኑንም ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ወቅትም ዳያስፖራውን እንዲጎበኙ ጥሪ ያደረገውና ያስተባበረው ይኸው ድርጅት መሆኑን ካፕቴን አብይ ገብረ ሕይወት ጠቅሰዋል። አሁን ደግሞ ጠቅላይ ሚኒስትሩ ሰሞኑን አንድ ሚሊዮን ኢትዮጵያውያን ወደ አገር ቤት እንዲገቡ ያቀረቡት ጥሪ ትልቅ አገራዊ ጥሪ ነው የሚሉት ካፕቴን አብይ ስለ ጉዞውና ጥሪው ዓላማ ይህን ብለዋል። ሁለት ነው። አንደኛ የሚቻለውን ያህል ዲያስፖራ ወደ ሀገሩ እንዲገባና የሀገሩን ኢኮኖሚ እንዲደግፍ ነው። ሁለተኛው ደግሞ ዓላማ አገራችን በተለይ ዋና ከተማችን ሰላማዊ መሆኗል። ይህን ያህል ዲያስፖራ እንኳን ተጠርቶ የቻለው ያህል ዲያስፖራ ገብቷል። ሌላው ደግሞ ቀጣይነቱን ነው የሚታየው አሁን እንኳን በዚች በአዲሱ አመትና በጌታችን ኢየሱስ ክርስቶስ በዓልን አስመልክቶ እንደ ሀምሳ ሺህ መቶ ሺህ ቢገባ እንኳን ያ ትልቅ ትልቅ አቺቭመንት ነው የሚሆነው። ግን ይሄ ቀጣይ ነው አመታ እኛ አሁን ዲያስፖራ ተግባር ምክር ቤቱ በአመት ውስጥ አራት አምስት የተለያዩ ጉዞዎችን ለማድረግ አስቧል። ባለፈው ጊዜ እንዳልኩ አባይን እንጎብኝና እንቁጣታሽን ኢትዮጵያ የሚለውን አድርገን ሰዎች ተጉዘዋል። የሚቀጥለው ፕሮጀክታችን ደግሞ ምናልባት ሐኪሞችን ነርሶችን ይዘን ሄደን መሄድ ነው። የሚቀጥለው ደግሞ በኢንዱስትሪ በተለያዩ ኢንዱስትሪ የሚሰሩ በሆቴልን ቱሪዝም በአግሪካልቸር ሴክተር በነኝ በነኝ የሚሰሩትን ኢትዮጵያኖች የሚሆን ኢትዮጵያን የሚወዱ ሰዎችን አሰባስበን መውሰድ በሰሜን ኢትዮጵያ በወቅቱ ያለውን የግጭት ሁኔታ ምክንያት በማድረግ የከፋ አደጋ ሊደርስ ይችላል በሚል አንዳንድ አገሮች ዜጎቻቸው ኢትዮጵያን ቀው እንዲወጡ ጥሪ ሲያስተላልፉ መቆየታቸው ይታወቃል። በዚህ የተነሳም የኢትዮጵያን ገጽታ ለመለወጥና በጥሪው ቁጣቸውን የገለጹ ኢትዮጵያውያን ስሜታቸውን የሚገልጹበት መድረክና አጋጣሚ መፍጠር መሆኑንም ካፕቴን አብይ ተናግረዋል። ያ ብቻ ሳይሆን ለዚህ ጥሪ ሌላም ሌላም ቁጭት የሆነ ምላሽ ነው። እንደምታውቀው ምዕራቡ ዓለም ያሉ መሪዎች የሚዲያ አካላቶች፣ የሀገራችን ነዋሪ ያልሆኑ ዲፕሎማቶችን፣ የዩኤን ሰራተኞችን፣ ሌሎቹንም እንደዚሁ ቱሪስቶች እንዳይሄዱ ወደ ሀገራችን ለቀው እንዲወጡና ሰላም የሌላት ሀገር እያደረጉ የሚያስወሩት በሀገራችን ላይ ከፍተኛ የሳይኮሎጂካል ሽብር መፍጠር ማለት ነው። ለዛም ራሱ ምላሽ መስጠት ነው። ሀገራችን ሰላምና ኢትዮጵያ እናንተ ባትመጡም ከሚሊየን የሚበልጥ የሆነ ልጆቿ አሉ። በዓለም ላይ ተሰራቸው እነ ልጆች መምጣት እነ ልጆቿ መምጣት እንኳን ቢያቅታቸው ለሀገራቸው ይቆረቆራሉ። ለሀገራቸው ህዝብ ገንዘብ ይልካሉ። በህጋዊ መንገድ ገንዘብ ነገር ካሉ መምጣት የሚችሉት ደግሞ እንደ ሀምሳ ሺ የሚምጡ መቶ ሺ የሚምጡ ሁለት መቶ ሺ የሚምጡ ይሄ ደግሞ አመታዊ ጥሪ ነው። የግድ በአሁኑ በበዓሏ ብቻ መሆን የለበትም። እና እነኚህ ሁላ ተመለሱ ሲባል የ እንመጣለን፣ በደንብ አድርገን ነው የምንመጣው። ሰዎች ሁላ ጉዞ ጀምረዋል በእንግሊዝ የለንደን ነዋሪ እና የኢትዮጵያ ዳያስፖራ የተግባር ምክር ቤት አባል የሆኑት አቶ አለባቸው ደሳለኝም ኢትዮጵያውያኑ ተጓዦች በጦርነቱ የወደሙ የልማት ተቋሞችን መልሰው በመገንባቱ ሂደት እንዲሳተፉ ለማድረግ መታሰቡን አስረድተዋል። ዘን የምንሄደው ወደ ልማቱ ነው የምናተኩረው እና የፈራረሱ ቤቶቻችን መጠጊያ ያጡ ወገኖቻችንን፣ እና ትልቅ የሆኑ የታሪክ ተቋማትን የተሰባበሩብን እነሱን መልሶ የማቋቋሙ የዚህ የዲያስፖራው ተግባርና ኃላፊነት መሆኑ እያንዳንዱ ዲያስፖራ ተገንዝቦ ለዚህ ጥሪ ምላሽ ሊሰጥ የሚችልበት ሁኔታ ስለሆነ ቅድመ ዝግጅት የምናደርገው ሰው በሙሉ በደስታ እና ምን እናድርግ እንደውም የኢትዮጵያ መንግስት የሚፈቅድ ከሆነ እና አየር መንገዱ የሚተባበር ከሆነ አንዳንድ ትርፍ ሻንጣ ለእነዚህ ለተፈናቀሉ ወገኖቻችን ዶኔሽን እዛው ኤርፖርት ላይ የሚሰበሰብ ለመስጠትና ይዞ ለመሄድ ከፍተኛ ዝግጅት ተደርጓል። በዚህ በኢትዮጵያ ዲያስፖራ የተግባር ምክር ቤትም በርካታ የሆኑ በተለይም ለጤና ጤና ጥበቃ ሚኒስተር ሊሆኑ የሚችሉ የአንዳንድ እቃዎች አዘጋጅተናል። ሁለት ሶስት ኮንቴነር በዚህ በዋሽንግተን ዲሲ ስቶሬጅ ተከራይተን እያስቀመጥን ነው። እያንዳንዱ ዲያስፖራ መሄድ በሚፈልግበት ወቅት ወይም ደግሞ መያዝ የሚችለውን ያክል ይዞ እንዲሄዱሉ እሱንም እናበረታታለን። በጣም ብዙ በርካታ ስራዎችን እየሰራን ነው ያለ ነው ሌት ከቀን ስለዚህ፣ የምንሄድበት አላማ ያለው ግዳጅ ነው። የእናት ሀገር ጥሪ ነው። የኢትዮጵያ ጉዳይ ነው እና በልማቱ መስዋዕትነት ለመክፈል እና ሰራዊቱ ከከፈለው መስዋዕትነት ባልተናነሰ የልማት ጀግኖች በመሆን ደግሞ ኢትዮጵያን ወደ ከፍታ ይዘው ከሚሄዱት የኢትዮጵያ ልጆች በተለይም ይሄ የኢትዮጵያ ዲያስፖራው በመተባበር ለሀገሩ የሚሆን ታላቅ ነገር ለመስራት ይህንን የታሪክ አጋጣሚ እንዳያልፈው ሁሉም በርብርብ ላይ ነው ያለ። ለተጓዦቹ የተሟላ መረጃ የሚሰጥ ድረገጽ እያዘጋጁ መሆኑን የጠቀሱት ካፕቴን አብይ አሁን የሚሄደው ሰው ብዛት ያለው መሆኑን ቢገልጹም ከቀረው ጊዜ አንጻር ቀኑ እየተቃረበ ሲመጣ ችግር ሊመጣ መቻሉን በመጠቆም ይህን ብለዋል። በየጊዜው እኔ በአቪዬሽን ኢንዱስትሪ ውስጥም ስለሆንኩኝ ቼክ እናደርጋለን። እስቲ ምን ያህል ሰው ነው ም ላይ ትኬት ሁላ ቦክድ ሆኗል። ገና የቻርተር ኦፕሬሽን ወይም ተጨማሪ ፍላይቶች ካልተጨመሩ በስተቀር ይሄን ነገር ወደፊት ብትለኝ በዓሉ እየቀረበ መ በጣም አስቸጋሪ የሆነ ነው እየገባን ነው። ኢትዮጵያ ኤርላይንስ እንዳለው ሰላሳ ፐርሰንት አናውንስ አድርጓል። ያንን የሚጀምርበት ጊዜ ኤግዛክት ሊቀኑም ባይኖረኝም ግን እንደ መሰለኝ የሚቀጥሉት ሀያ ቀን አስራ አምስት ቀን እንደሚጀምር ነው አንድ ወር እንደሚዘልቅ ነው። እኛ ግን ከዛም የበለጠ እንዲያሰፋ ኢትዮጵያ ኤርላይንስ ይህን ነገር ዓመታዊ እንዲያደርገው ለዚህ ዓላማ የሚሄዱትን ደግሞ በተለይ ተጨማሪም ባጌጅ የሚያስፈልግ በዛ ደግሞ ተጨማሪ ባጌጃቸውን ይዘው ሲሄዱ ለሀገሪቱ የሚጠቅም ነገር ለምሳሌ ለወገን ለተጎዱ ወገኖቻችን ልብስን ይዘው ለቆሰሉ አካላትን እንደዚህ የቁስል ሕክምና እቃዎችን ይዘው እንዲሄዱ፣ ያንን ደግሞ አንድ ቦታ ተደርጎ ተሰባስቦ እንትን እንዲሉ እንዲሰጡ፣ ያን ያንን ነገሮች ኢትዮጵያ ውስጥ የተቋቋመ ኮሚቴ አለ ከመንግስት ጋር የእኛም አካላት የሆኑት እዚህም ያለ ነው። እንግዲህ እየገፋንበት ነው። ጥሪው በድንገት የተደረገ በመሆኑ ከጊዜ አንፃርና መሟላት ከሚገባቸው ነገሮች አኳያ ምን ያህል ዝግጁነት አለ ተብለው የተጠየቁት ካፕቴን አብይ ይህን መልሰዋል። ይሄ ጥሬ ኦሎፈሰድ ነው። አንዴ መቶ አናውንስ የተደረገ ነው። ፕሪፕላንድ አይደለም፣ ወይም ከመጀመሪያው ታስቦበት የተደረገ አይደለም። እንደዛ ስሜታዊ ያደረገው ህዝቡ ነው። እና ያለችው ጊዜ አጭር ናት። እንደነገርኩ ይሄ ድርጅት ትልቅ ድርጅት አይደለም። አቅሙም የለውም በዓለም ላይ ያሉት ዲያስፖራዎች በሙሉ ሊረዳ የሚችልበት ግን ሌላው ቢቀር ነገሩን ፕሮሞት በማድረግ ነገሩን በማሰራጨት ያሉትን መንገዶች በመንገ- በቂ ኢንፎርሜሽን በመስጠት በዛ በዛ በኩል ሰርቪሱ መስጠት እንችላለን የሚል ግምት አለኝ። ግን በጣም ጠቃሚ የሆኑት ነ ሎጂስቲክን የተመሳሰለ ሆቴል ሪዘርቬሽኑን የመሳሰል እነኛን እነኛን የመሳሰሉ ነገሮች ግለሰቦች በራሳቸው ማሳከት ያለባቸው ነገር ቪዛቸውን ቀድሞ ማግኘት እንዳለባቸው እነ በኢንፎርሜሽን ደረጃና አንዳንድ ነገሮችን በመስጠት ደረጃ ሬዲ ነን፣ ባለው ቁጥር እንኳ ሬዲ ነን። አድማጮቻችን፣ የኢትዮጵያ ዳያስፖራ የተግባር ምክር ቤት አባላት ጋር ያደረግነው ውይይት በዚህ አላበቃም። ተከታዩም በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።